ከውይይቱ በኋላ የኢኮኖሚ ልማት ሚኒስትሩ አቶ አሕመድ ሺዴ እና ዶክተር ሚለር ሁለቱም አገሮች በኢኮኖሚ ልማት፣ በሰው ኃይል ስልጠና፣ ግብርና ሜካናይዜሽን ልማትና ና የኤሌክትሪክ ማመንጨት ሥራ ላይ በጋራ ለመስራት የሚያስችል ስምምነት ተፈራርመዋል። በተጨማሪም 144 ዘመናዊ የእርሻ መሽነሪዎች ቁልፍ ርክክብ ሥነ ሥርዓትም ተካሂደዋል። ከሥነ ሥርዓቱ በኋላ አቶ አሕመድ ሺዴ ተከታይን ብለዋል። ጉብኝቱ ዋና ዓላማ የኢትዮጵያ ትልቅ ኃላፊነት በተለይ ደግሞ ከሪፎርሙ ጋር ተገናኝቶ እየመጣ ያለው ውጤት በከፍተኛ ደረጃ ለማገዝ እና በአካል ጉብኝት ለማድረግ ነው የመጡት። ከጠቅላይ ሚኒስትሩ ጋርም በነበራቸው ውይይት አሁን የተጀመረውን በተለይ በኢትዮጵያ ውስጥ የተጀመረው የሆም ግሮን ኢኮኖሚክ ሪፎርም ወይም አገር በቀር የኢኮኖሚ ሪፎርሙን በከፍተኛ ደረጃ ለማገዝ ዝግጁነታቸውን አረጋግጠዋል። ከዚህ በተጨማሪ በሰራተኛና በስራ ሁኔታ እና በማህበራዊ ጉዳዮችም ትብብራችን ለማጠናከር ሀሳብ ልውውጥ ተደርገዋል። ከዚያ በተጨማሪም በግብርና መካናይዜሽን እና በግብርና ስልጠናም ከአንድ መቶ በላይ የግብርና ማሽነሮችን አቅርቦት በዛሬው ቀን አድርጋሉ። ይሄም በተለይ ደግሞ የግብርና መካናይዜሽን ስልጠና ስራችን በከፍተኛ ደረጃ የሚያግዝ ነው። ከዚህ በተጨማሪ በአይነቱ ልዩ የሆነ ከፍተኛ መጠን ያለው የልማት ፋይናንስ ትብብርም ተፈርመዋል። በአጠቃላይ 352.5 አዲስ የልማት ፋይናንስ ነው የተፈረመው በአንድ ዓመት ውስጥ የሚደረግ ማለት ነው። ይሄም የአገር በቀል የኢኮኖሚ ሪፎርሙን በከፍተኛ ደረጃ ለማገዝ ና ኢትዮጵያ አሁን የጀመረችውን ፈርጀ ብዙ የሆነ የሪፎርም ስራዎች የፖለቲካ ሪፎርም፣ የዲሞክራታይዜሽን ሪፎርም፣ የኢኮኖሚ ሪፎርም፣ የማህበራዊ ሪፎርም ና ሴቶችን ወደ አመራርነት ለማብቃት ና የሴቶችን ተጠቃሚነት ና ተሳታፊነት የበለጠን ለማሳደግ የተጀመረውን አጠቃላይ ሪፎርም ስራ እንዲሁም የቀጠናውን ሰላም ለመጠበቅ ና ለማጠናከር የቀጠናውን ትስስር ለመጠበቅ የሪፊጂ ስደተኞችን ለመንከባከብ ኢትዮጵያ የምታደርገውን ታላቅ ኃላፊነት በከፍተኛ ደረጃ ለማገዝ ያለመ ነው። የጀርመኑ የኢኮኖሚ ትብብር ሚኒስትር ዶክተር ሚለር በበኩላቸው ከጠቅላይ ሚኒስትር ዶክተር አብይ አህመድ ባደረግነው ውይይት የኢትዮጵያ የተሃድሶ ለውጥ ለመደገፍ ተስማምተናል። እንደምታውቁት ኢትዮጵያ በዞኑ የመረጋጋት ተምሳሌትና ትኩረት ነች። ስለሆነም ዶክተር አቢይ የጀመሩትን ለውጥ እንደግፋለን። ጀርመን ለኢትዮጵያ የምታደርገው የገንዘብ ድጋፍ በእጥፍ ትጨምራለች። በኢትዮጵያ የግል ኢንቨስትመንት እንዲጠናከር ድጋፍ እናደርጋለን። ምክንያቱም ዶክተር አቢይ መልካም አስተዳደርን ለማስፈንና የኢንቨስትመንት ሕግን ለማሻሻል ጥረት እያደረጉ ነው። በተለይ የስራ ፈጠራ፣ የቴክኒክ እና ሙያ ስልጠና፣ የግብርና ሜካናይዜሽን እና የኤሌክትሪክ ኃይል በማበልጸግ ስራዎች ድጋፍ እናድርጋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ የጀርመን መንግስት ላደረገው ድጋፍ አመስግነዋል። ለዲ ደብልዩ ዘገባ ዮሐንስ ገብረ እግዚአብሔር ነኝ፣ ከአዲስ አበባም።